የኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በዋስ እንዲለቀቁ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት በሰጠው ትእዛዝ ላይ ቅሊንጦ ማረሚያ ቤት ተጨማሪ ማብራሪያ በመጠየቁ እስረኛው ዛሬም ሳይለቀቁ ቀርተዋል። ችሎቱ አቶ በቀለ በሰላሳ ሺህ ብር ዋስ እንዲለቀቁ መወሰኑ ተዘግቧል። ማረሚያ ቤት ከፍርድ ቤት ትእዛዝ ውጪ አንድም ሰው እንዲያስር ሕግ አይፈቅድለትም ሲሉ የአቶ በቀለ ገርባ ጠበቃ ቅሬታቸውን ገልጠዋል። መለስካቸዋማ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ትናንት ባስተላለፈው ውሳኔ አቶ በቀለ ገርባ የ30 ሺህ ብር ዋስትና አስይዘው እንዲፈቱ የሰጠው ትእዛዝ ይህ ዘገባ እስከተጠናቀቀበት እስከ ዛሬ ሁለት ምሽት ድረስ ተግባራዊ አልተደረገም። ምክንያቱ ደግሞ የቅሊንጦ ማረሚያ ቤት አስተዳደር አቶ በቀለ ገርባ እንዲፈቱ ጠቅላይ ፍርድ ቤቱ ትዕዛዝ የሰጠበት የመዝገብ ቁጥርና እርሳቸው ክስ ሲመሰረትባቸው የተከፈተው መዝገብ ቁጥር የተለያየ በመሆኑ ለዚህ ልዩነት ማረሚያ ቤቱ ማብራሪያ በመጠየቁ እንደሆነ ጉዳዩን ሲከታተሉ ከነበሩ የቅርብ ዘመዶቻቸውና የኦፌኮ አመራር አባላት ለቪኦኤ ተናግረዋል። በተለይ የኦፌኮ ምክትል ሊቀመንበር አቶ ሙራቱ ገመችው ትናንት የፍች ትዕዛዙ ከተሰጠበት ጊዜ በኋላ የተከናወነውን በዝርዝር ተናግረዋል። ትናንት ጠቅላይ ፍርድ ቤቱ በወሰነው መሰረት እና በተሰጠው ትዕዛዝ መሰረት ማረሚያ ቤቱ አቶ በቀለን ይለቃል ብለን ዋራንቲ ዘንድ ማረሚያ ቤቱ ቅሊንጦ ሄደን ነበር። የሆነ ሆኖ ከሰዓት በኋላ ስለሆነ በነገ ሁለት ይፈታል ና ነገ ጠዋት ነው ተብለን ዛሬ ጠዋት ሲኬድ ጉዳዩ ሌላ ሆኖ ተገኘ። ጠቅላይ ፍርድ ቤት ለማረሚያ ቤቱ የተጻፈው ደብዳቤ ሪፌር የሚያደርገው በተለይ ቀደም ብሎ የተያዘበትን የሽብር መዝገብ ሳይሆን አሁን በይግባኝ ሄዶ ውሳኔ የሰጠበትን ፋይል ሪፌር አድርጎ ስለጻፈ የቀድሞ ፋይል ቁጥር ካልተጻፈ በስተቀር እሱን አልለቀውም። ስለዚህ ይሄንን በዚህ ማብራሪያ እንጠይቅበታለን እና እንደገና ወደ ጠቅላይ ፍርድ ቤት ሂዱ ተብሎ እንደገና ተመልሰን ወደ ጠቅላይ ፍርድ ቤት ሄድን። ዳኛው ችሎት ላይ ስለነበሩ እስከ እኩለ ቀን ድረስ ተጠብቆ ችሎቱን እንዳበቁ እንደገና ጉዳዩ ቀርቦ ዳኛው ሲያስረዱ አቶ በቀለ ቀደም ሲል ከተከሰሱበት ወንጀል አሁን ወደ ተራ ወንጀል ስለሆነ የተከሰሱበት ዋስ ማስከለክል ስለሆነ ይህኛውን ነው ቁጥር ሪፌር ያደረግነውና አሁን በይግባኝ የመጣው የዛው ፋይል ወይም የተከሰሰበት መጀመሪያ ፋይል አካል ስለሆነ ፋይላችሁ ውስጥ ስለሚገኝ ሄዳችሁ በዚሁ አይነት ትዕዛዙን ፈጽሙ ብሎ የደብዳቤውን ይዞ ለመጣው ወታደር ትዕዛዝ ሰጠ። ይሁንና የማረሚያ ቤቱ ተወካይ ከፍርድ ቤቱ እንደወጣ ይህንን የፍርድ ቤት ትዕዛዝ ላስፈጽም አልችልም እንዳላቸው አቶ ሙላቱ ይናገራሉ። አክለውም በቀለ በታሰረበት መዝገብ ይፈታ ብሎ ፍርድ ቤት ካልጻፈ አሁንም ሌላ ማብራሪያ እንዲሰጠር በደብዳቤ እንጠይቃለን እና ቅሊንጦ ድረስ መጥታችሁ ደብዳቤውን ውሰዱ ተብለው የአቶ በቀለ ገርባ ልጅ ወይዘሪት ቦንቱ በቀለና ሌሎች ሰዎች ወደ ቅሊንጦ ሄደው እንደነበረ አቶ ሙላቱ ያብራራሉ። ጠቅላይ ፍርድ ቤቱ ይህን ውሳኔ ከሰጠ በኋላ የአቶ በቀለ ልጅ ቦንቱ ደብዳቤውን እንደገና ከማረሚያ ቤት የሚዘጋጀውን ለመቀበል ሄዳ እስካሁን ሰዓት ድረስ እስካሁን ድረስ እዛ እየተጠባበቀች ነው። መብራት ካልመጣ ጉዳዩ ደብዳቤ አይጻፍም፣ በዚሁ አይነት ማደሩ ነው። ስለዚህ አቶ በቀሌ የመፈታቱ ጉዳይ በዛሬው ዕለት አጠራጣሪ ሆነዋል። በዚህ በቢሮክራሲ ምክንያት ችግራችንም የዚሁ አይነት ነጸብራቅ እንደሆነ ነው የሚገልጸው። በጣም ነው የምናዝነው። ኢትዮጵያ ሕዝብም የዚህን ሰውዬ መፈታትን በደስታ ነበር ሲጠባበቅ የነበረው። በዛሬው የመሆኑ ጉዳይ ጥያቄ ምልክት ሆነዋል። የአቶ በቀለ ገርባ ጠበቃ አቶ አምሃ መኮንንም ጉዳዩን በቅርበት ሲከታተሉ ቆይተዋል። በእርሳቸው አመለካከት አቶ በቀለ መፈታት የነበረባቸው ትናንት ነው። በተለያዩ አስተዳደራዊ ስራዎች ምክንያት እንኳን ቢቆዩ ዛሬ ጠዋት መፈታት ነበረባቸው ይላሉ። ያልተፈቱበት ምክንያት እኔ አሁን ያለኝ መረጃ እንዲፈቱ ትዕዛዝ የሰጠው ጠቅላይ ፍርድ ቤት በመዝገብ ቁጥር አስራ አራት ስልሳ ሰባት አርባ አንድ ነው። ይሄ መዝገብ ቁጥር ደግሞ አቶ በቀለኛ ጋር ታስሮ ካለበት መዝገብ ጋር ማለትም በከፍተኛው ፍርድ ቤት ክስ ቀርቦበት ከነበረው መዝገብ ጋር ቁጥር ጋር የሚመሳሰል አይደለም። ስለዚህ አሁን በዋስ እንዲለቀቅ የተባለበት ጉዳይ በፌዴራል ከፍተኛ ፍርድ ቤት ቀርቦበት ካለው ክሱ ጋር ግንኙነት ያለው መሆን አለመሆኑን አላወቅንም የሚል ነው ነው የተባለው እና ይህንንም እንዲያረጋግጥለት ማረሚያ ቤቱ ለፍቅና ከፍተኛ ፍርድ ቤት ደብዳቤ ነው ዛሬ ከሰዓት የሚባለው አቶ አማ ደጋግመን፣ እኛም እንደምናየው እንደሰማነው፣ ከዚህ በፊትም እንዳጋጠመን እንደዚህ ያሉ ውሳኔዎች በፍርድ ቤት ሲሰጡ ማረሚያ ቤቱ በተደጋጋሚ እነዚህን ትዕዛዞች ያለመቀበል ዝንባሌ ያሳያል። ይሄ ከህግ አንጻር ትክክል ነው ወይ? የፍርድ ቤት ትዕዛዝ መከበር የለበትም? ማረሚያ ቤቶች አካባቢ በሁሉም ማረሚያ ቤቶች በሚባል ደረጃ የፍርድ ቤትን ትዕዛዝ ላለማክበር የማንገራገር ነገር ይታያል። ከማንገራገርም አልፎ ምናልባት ለማስታወስ ያህል በዚሁ በእነ አቶ በቀለ መዝገብ ጉዳይ በፌዴራል ከፍተኛ ፍርድ ቤት የማረሚያ ቤት ኃላፊዎች በችሎት የሚገኙም ሆነ በጽህፈት ቤት ያሉ ኃላፊዎች ተከሳሾች ጉዳያቸው እስከ ፍርድ ቤት አዞ የፍርድ ቤትን ትዕዛዝ አንቀበልም ብለው ታሳሪዎቹ እንዳይበሉ ከልክ ከልክለው በዚህ ምክንያት በተለይ የቂሊንጦ ማረሚያ ቤት ኃላፊና በችሎት የተገኙት ሰራተኛ ጭምር ጥፋተኛ ተብለው የተግሳጽ ቅጣት የተወሰነባቸውን ሁሉ እናስታውሳለን እና ይሄ እንደተባለው በተለያየ አጋጣሚ የፍርድ ቤትን ትዕዛዝ ለመቀበል የማንገራገር ነገር ይታያል። አሁን አሁን በቅርብ ጊዜ እያየን ያየነው ደግሞ እንደውም ተከሳሾች፣ የተያዙ ሰዎች የዋስ መብትም ተፈቅዶላቸው ይሁን በነጻ ሲሰናበቱ ወዲያውኑ ትዕዛዙን ያለመፈጸም ፍላጎት እያየን ነው። ለዚህም ሌላው ምሳሌ መሆን የሚችለው የተመስገን ደሳለኝ ጉዳይ ነው። እንዲፈታ ወይም ስሩን ከጨረሰ ከሁለት አልቻልም ነበረ። ተገቢው ቅንነት እና ትጋት ማድረግ ከተቻለ መጣራት የሚገባውን ነገር ትላንትኑ ማጣራት ነበረ። ይፈቱ ተብሏል። ከዚህ በኋላ ታስረው የሚቆዩበት ምክንያት በማን ስልጣን ነው የሚሆነው? ማረሚያ ቤት አንድን ሰው ከፍርድ ቤት ትዕዛዝ ውጭ አስሮ እንዲያቆይ የሚፈቅድለት ማረሚያ ቤቱ በአንድ ጉዳይ ነው ፍርድ ቤት ሲያመላልሳቸው የነበረው። በየቀጠሮ ጉዳይ ጊዜም በፍርድ ቤት ውስጥ የማረሚያ ቤት ተወካይ የተገኘ ቀጠሮውን ይይዛል፣ የታዘዘ ትዕዛዝን ሁሉ ይይዛል። ስለዚህ ይሄ ተከሰውበት የነበረ የሽብር ወንጀል አንቀጹ ተቀይሮ ወደ መደበኛው የወንጀል ሕግ ሲቀየር ብይን በሰጠበት ዕለትም የማረሚያ ቤት ተወካይ ነበረ፣ ይኖራል፣ መረጃው አለው። በዋስትና ጉዳይም የነበረውን ክርክር አያውቅም ማለት አይቻልም። ማረሚያ ቤቱ ያውቃሉ፣ እያንዳንዱ መረጃ እንዳልኩ የዕለቱን ውሎ እየመዘገበ የሚሄድ የማረሚያ ቤት ተወካይ አላቸው። ስለዚህ ዛሬ ተነስቶ አሁን ዋስትና የተፈቀደለት ጉዳይ በከፍተኛው ፍርድ ቤት የተከሰሰበት ጉዳይ መሆኑ ይረጋገጥልኝ የሚለው ነገር ትክክል አይደለም፣ ተገቢ አይደለም። እሳቸው ያለ ፍርድ ቤት ትእዛዝ፣ እንግዲህ ትላንትና ዛሬ ሙሉ ቀን ያለ ፍርድ ቤት ትእዛዝ ታስረው ነው ያሉት። ቤተሰብ አንዴ ከቃሊቲ ስድስት ኪሎ ጠቅላይ ፍርድ ቤት ከስድስት ኪሎ ከፍተኛ ፍርድ ቤት እየተመላለሱ እየተጉዳጁ ነው። ይሄ ሁሉ ሁኔታ በጣም ተቀባይነት የሌለው ነው። ምናልባት እኔ በኔ በኩል ምለው መንግስት የህዝብን ቅሬታ ለመፍታት እርምጃዎች ወስዳለው እየተባለ ነው። መወሰድ ካለበት እርምጃ አንዱ እርምጃ በማረሚያ ቤት በኩል ያለ አሰራር መፈተሽ እና መታየት ያለበት ነው ብዬ ነው የምወስደው። በጣም አመሰግናለሁ። አቶ አማ ስለ አመሰግናለሁ።